አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጋምቤላ ባለው የእርሻ መዋለ ነዋይ ላይ የሚሰሙ ቅሬታዎችና ምላሽ፣ በሊቢያ ሁኔታ ላይ ዓለም ጣልቃ እንዲገባ ማሊ ጠየቀች የሚሉትን ርዕሶች ነው ዛሬ የምንመለከተው። በጋርዲያን ጋዜጣ ድረገጽ ጋምቤላ ስላለው ሰፊ የንግድ እርሻ እቅድ ባሰፈረው ጽሁፍ፣ እቅዱ ችግር እየገጠመው እንደሆነና የአካባቢው ማህበረሰብ ብዙም እንዳልተጠቀመ ይጠቅሳል። ቢኤችኦ ባዮፕሮዳክትስ የተባለ የአንግሎ ኢንዲያን ኩባንያ በጋምቤላ በተከራየው የ27000 ሄክታር መሬት ሩዝና ጥጥ ያበቅላል። ጃኮብ ፖች የተባሉ ኑዌር ወንጌላዊ ሰባኪ ኩባንያው ለመንደሩ ነዋሪዎች ደንታ የለውም ይላሉ። የግጦሽ መሬት ከመታጣቱም በላይ የአካባቢው ነዋሪ ሕዝብ እንዳይጠቀምበት ሲል የውሃ ቧንቧ ያለበትን ቦታ በእንጨት እንዳጠረ ይናገራሉ። ቢኤችኦ ባይ ፕሮዳክትስ ኩባንያ ስራ የጀመረው እንደ አውሮፓ አቆጣጠር በ2010 ዓ ም ሲሆን ከአራት ዓመታት በፊት ማለት ነው። በጋምቤላ ግዙፍ የእርሻ መሬቶች የኪራይ ስምምነት ካገኙት ኩባንያዎች መካከል አንዱ ነው። ካራቱሪ ግሎባል የተባለው ኩባንያም የ100 ሺህ ሄክታር መሬት ተከራይቷል። ትልልቅ የሆኑት የንግድ እርሻዎች ርቀው በሚገኙት በሀገሪቱ በድህነት ከሚፈረጁት አንዱ በሆነው አካባቢ ቴክኖሎጂና የሥራ ዕድል እንዲያመጡ ነበር የተጠበቀው። ባዶ የነበረውን ጫካ ወደ እርሻ መሬት በመቀየር የምግብ ዋስትናን ይዘት በማሻሻል ወደ ውጭ ከሚላኩት ምርቶች የውጭ ገቢ ሊያስገኝ ይችላል የሚል እምነት ነው ባለስልጣኖች የነበራቸው። ይሁንና አላማው መልካም ሆኖ ሳለ በአካባቢው ባለው የሎጂስቲክስ ችግርና የአካባቢው ነዋሪዎች የተጠበቀውን ጥቅም ባለማግኘታቸው ብዙም መሻሻል አልታየም ይላል ጋርዲያን ድረገጽ ላይ የወጣው ጽሁፍ። ኤልያ የተባለው የአኟኮች መንደር ላለፉት አምስት አመታት የካሮቱሪ ኩባንያ ዋና ጽህፈት ቤት ሆኖ ቆይቷል። ካራቱሪ ከተከራየው መሬት አራት አምስተኛው በጎርፍ የሚጥለቀለቅ አካባቢ ሆኖ በመገኘቱ የኩባንያው ስራ ብዙም ሊንቀሳቀስ አልቻለም። የአካባቢው ነዋሪ አዛውንት እንደሚሉትም ኩባንያው ከአካባቢው ሕዝብ ጋር ግንኙነት አልፈጠረም። ከአካባቢው ነዋሪ ሕዝብ ከሚሰሙት ምሬቶች መካከል የእርሻና የአደን መሬት ተቀንሶብናል፣ ቃል የተገባልን የጤና ጣቢያ አልተሰራም ከብቶቻችን ወደ አካላቸው ሰርጾ በሚገባው የተባይ መከላከያ መድኃኒት ምክንያት እየሞቱ ነው የሚሉት ይገኙባቸዋል። መንግስት ከኩባንያዎቹ የእርሻ ይዞታ ግብር ያገኛል፣ የአካባቢው ማህበረሰብ ግን የሚያገኘው ጥቅም የለም ሲሉ ኦባንግ ዋዶ የተባሉ የአካባቢው አዛውንት መናገራቸውን በአካባቢው ያሉት ቦታዎች ጋምቤላውያን ላልሆኑ ኢትዮጵያውያን የመዋለ ንዋይ መሬት መሰጠቱም እንደሚያሳስባቸው ዘጋርዲያን ድረገጽ ዘግቧል። የጋርዲያን ጋዜጠኛ የኩባንያው ኃላፊዎችን ለማነጋገር ያደረገው ጥረት እንዳልተሳካለት ገልጿል። አንድ ስማቸውን ያልገለጹ በእርሻ ስራ የተሰማሩ ደገኛ ግን ነዋሪዎቹ ከሚሉት የተለየ ታሪክ እንደተናገሩ ድረገጹ አስፍሯል። መዋለ ንዋይ አፍሳሾች ወደ አካባቢው ከመምጣታቸው በፊት የአካባቢው ነዋሪዎች ወንዝ ዳር ተቀምጠው ነበር የሚውሉት ሞአሎን ሩዋ ፍሳሾች መምጣት ከጀመሩበት ጊዜ አንስቶ ግን ኑሯቸው ተለውጧል። ኦፐሬተሮችና ቴክኒሽያኖች ሆነው እየሰሩ ነው። ለሰራተኞቹ በቀን አምሳ ብር ከፍላለሁ። ይህም በሀገሪቱ ደረጃ ከፍተኛ ነው። ለሰራተኞቹ የመጓጓዣ አገልግሎት አቀርባለሁ። ስምንት ቤቶች ለአስተማሪዎች መኖሪያ ተሰርተዋል። 25 ሄክታር መሬት ለአካባቢው ነዋሪዎች እርሻ ተሰጥቷል በማለት ኢንቨስተሩ የበኩላቸውን ገጽታ እንዳሳዩ በጋርዲያን ድረገጽ ላይ የወጣው ጽሑፍ ያትታል። ሳውዲ ስታር የተባለው ለአራት ዓመታት ያህል በሩዝ እርሻ ላይ የተሰማራው ኩባንያ በበኩሉ የክልሉ አስተዳደር በጠየቀው መሰረት አርባ የሚሆኑ የአካባቢው ባለሙያዎችን እንደቀጠረ ለእያንዳንዳቸው፣ የወረዳዎች አስተዳደርም ወጣቶች የሚገለገሉባቸው ሁለት ትራክተሮች እንደሚሰጥ መግለጹን የድረገጹ ዘገባ ያወሳል። አቶ ጀማል አህመድ የተባሉ የሳውዲ ስታር ኩባንያ ዋና ኃላፊ የስራ እድል እየፈጠርን እንደሆነ እናውቃለን። ማኅበረሰቡ ከውጥኑ እንዲጠቀም የማድረግ ማኅበረሰባዊ ኃላፊነት አለብን። ሳውዲ ስታር የተሰማራበት የ10000 ሄክታር መሬት በ1980 ዓመታት የቀድሞ መንግስት ለሰፊ እርሻ መድቦት የነበረ ቦታ በመሆኑ የተፈናቀለ ሰው የለም። በመንደር የማሰራሰብ ውጥን አካልም አይደለም። የተወሰደ መሬትም የለም። ሆኖም ሂውማን ራይትስ ዋች እና ኦክላንድ ኢንስቲቱት የተባለው ቡድን የራሳቸው የሆነ አላማ ስላላቸው በዚህ ኩባንያ ላይ ዘመቻ ሲያካሄዱ ቆይተዋል በማለት በእነሱ በኩል ያለውን ታሪክ እንደዘረዘሩ በጋርዲያን ድረገጽ አስፍረዋል። ወደ ማሊ ሁኔታ ስናመራ ደግሞ ዓለም አቀፍ ማህበረሰብ በሊቢያ ላይ ጣልቃ እንዲገባ ማሊ መጠየቋን ዋሽንግተን ፖስት ጋዜጣ ዘግቧል። ሊቢያ ውስጥ ማዕከላዊ መንግስት እንዲኖር ለማድረግ ለማድረግና በአፍሪቃው ሳህል ክልል የአሸባሪነት መስፋፋትን ለማቆም ዓለም አቀፍ ማህበረሰብ በሊቢያ ላይ ጣልቃ እንዲገባ ባለፈው ሰኞ የጠየቁት የማሊ የውጭ ጉዳይ ሚኒስትር እንደሆኑ ጋዜጣው ጠቁሟል። አብዱላሂ ዲዮፕ ሊቢያ ላይ ለሰፈነው ቀውስ መፍትሄ እስካልተገኘ ድረስ በማሊና በአጠቃላይ በመላ ሰሐል ላይ የሚደረገው ሁሉ አደጋ ላይ መውደቁ አይቀርም ሲሉ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ገልጸዋል። ሊቢያን ለረጅም ጊዜ የገዙት ማዕመር ቃዳፊ በኔቶ ማለት በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት በተደገፈ አመፅ ከተወገዱ አራት ዓመታት ባልሞላበት ጊዜ በሀገሪቱ የተስፋፋው የሚኒሻዎች ግጭት ሀገሪቱን አተራምሷል። ዲዮፕ ሊቢያ ውስጥ የተረጋጉ ዲሞክራሲያዊ ተቋማትን ለማምጣት የታጠቁ ቡድኖች እንዲጠፉ የጸጥታው ምክር ቤትና የአፍሪቃ ህብረት ትብብር የጠየቁት ከሳሕል ክልል መሪዎች የቀረበውን ተማጽኖ በመድገም እንደሆነ ዋሽንግተን ፖስት ጋዜጣ ጠቅሷል። የማሊው የውጭ ጉዳይ ሚኒስትር ከሁለት ዓመታት በፊት በማሊ የተከሰተው የግጭት ቀውስ በሊቢያ ከተካሄደው የእርስ በርስ ጦርነት ጋር የተያያዘ እንደነበር ሲያስረዱ የሊቢያ ወታደራዊ ኃይል አካል የነበሩት በርካታ ማሊያውያን ወደ ሀገራቸው ማሊ ሲመለሱ ወታደራዊ መሳሪያና ወታደራዊ እቃዎች ይዘው በመግባታቸው ለሀገሪቱ መናጋት ምክንያት መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር እንዳስገነዘቡ ዋሽንግተን ፖስት ጋዜጣ ዘግቧል። ማሊ ውስጥ ከሁለት ዓመታት በፊት ወታደራዊ መፈንቅለ መንግስት በተካሄደበት ወቅት ሰሜን ማሊ በተዋጊዎች እና ከአልቃይዳ ጋር በተሳሰሩ ጽንፈኛ እስላማውያን ቁጥጥር ስር ገብቶ እንደነበር ይታወሳል። ከአንድ ዓመት በፊት በፈረንሳይ የሚመራ ወታደራዊ ኃይል ጽንፈኞቹን አማጽያን በታትኖ ነበር። አሁን ግን ግጭቶች እየተነሱ ነው። ሚስተር ዲዮፕ አያይዘውም አሁን ሀገሪቱ ውስጥ የሚታየው የአለመረጋጋት ሁኔታ በሀገሪቱ ደቡብ ክፍል ታማኝነታቸውን እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን የገለጹ አሸባሪ ቡድኖች በመፈጠራቸው ነው። ይህ ለእኛ ትልቅ ስጋት ነው ሲሉ ስጋታቸውን ገልጸዋል። በሰሜን ማሊ ከሞላ ጎደል በየቀኑ ጥቃት እየተካሄደ እንደሆነ የገለጹት የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይል ኃላፊ ሄርብ ላድዙ ሁኔታው አሳሳቢ እንደሆነ አስገንዝበዋል። የማሊ የፈረንሳይና የተባበሩት መንግስታት ድርጅት ኃይሎች የአሸባሪዎቹን አደጋ ለመቋቋም እየጣሩ እንደሆነ አልጄሪያና ኒጀር ደግሞ ድንበራቸውን እየጠበቁ መሆናቸውን የገለጹት የውጭ ጉዳይ ሚኒስትር ችግሩ የሊቢያ ጉዳይ ነው ብለዋል። በሰሜን ማሊ ያሉትን አሸባሪ ቡድኖችን ለመዋጋት የተባበሩት መንግስታት ድርጅት በኮንጎ ዲሞክራሲያዊ ሪፑብሊክ የመደበው አይነት አሸባሪዎችን የመታገል አቅምና ይዞታ ያለው ግብረ ኃይል እንዲመድብ የውጭ ጉዳይ ሚኒስትሩ ጥሪ ማቅረባቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።